ኦሮሚያ ፖሊስ ኮሌጅ ሰንቀሌ ማሰልጠኛ ካምፕ ውስጥ የሚገኙ ታራሚዎችና ሰልጣኞች ትናንት የረሃብ አድማ መምታታቸው ታውቋል። ሰልጣኞቹ ለአሜሪካ ድምጽ ሬዲዮ በሰጡት ቃል የኦሮሞ ነጻነት ግንባር ሸኔ ናችሁ ተብለን ተሀድሶ ስልጠና አስገብተውን ነው ብለዋል። የክልሉ ጸጥታ ቢሮ በግቢ ውስጥ አድማ አልተደረገም ብሏል። ፀሐይ ዳምጠው ዝርዝሩን ይዛለች። ትናንትና ከቀኑ አምስት ሰዓት ጀምሮ በሰንቀሌ ማሰልጠኛ ካምፕ የሚገኙ አራት ሺህ የሚሆኑ ታራሚዎችና የታድሶ ሰልጣኞች የራብ አድማ ማድረጋቸውን አንዳንድ ሰልጣኞች ገልጸዋል። ከሰልጣኞቹ መካከል ስሙ እንዳይጠቀስ የጠየቀው ለአሜሪካ ድምጽ ራዲዮ እንዳስረዳው በታድሶ ስልጠና ስም ማሰልጠኛ ካምፕ ከገባን አንድ ወር አልፎናል፣ ስልጠናውም አልተሰጠንም ብሏል። እኛ ወደ ኮሌጁ ከመጣን አንድ ወር አልፎናል ከኦነግ ታጣቂዎች ጋር ትስስር አላችሁ፣ የኦነግ ታጣቂዎችን ትቀልባላችሁ ተብለን ነው የታሰርነው። ግንቦት ሰባት ነው ወደ ማሰልጠኛ ካምፕ የመጣ ነው። በወረዳና ዞን አራት ወር ሶስት ወር ሁሉ የታሰሩ አሉ። የመጨረሻው አንድ ወር ነው የታሰረው። ይህን ያህል ከታሰሩ በኋላ ነው ወደዚህ የመጡት። ሌላው ስሙ እንዳይጠቀስ የጠየቀው ሰልጣኝ ወደ ሰንቀን ለማሰልጠኛ ካምፕ ከመጣን ብዙ እንግልትና ድብደባ ደርሶብናል፣ ለዚህ ነው የራብ አድማ ያደረግነው ስል ተናግሯል። ብዙ ችግሮች ደርሰውብናል። ለህክምና ሄደን አናክማችሁም እዚህ ባጀት የላችሁም አለ። አንድ ሴት በሰደፍ ተመታ ከማኅፀኗ ደም እየፈሰሰ ህክምና አላገኘችም። በገንዘብ እንዳናድናት ወይም እንዳናሳክማት ተከልክልናል። በማሰልጠኛ ካምፕ ውስጥ የሚገኙ ሰዎች የመንግስት ስራ ኃላፊዎች፣ ተማሪዎች፣ ነጋዴዎች እና የተለያዩ የስራ ዘርፍ ላይ የተሰማሩ ናቸው ያለው ሌላ ሰልጣኝ በበኩሉም የሰብአዊ መብት አያያዝ ላይ ችግሮች እንዳሉ ተናግረዋል። በተለይም ሴቶች ላይ ጉዳት እየደረሰ ነው ብሏል። እኛ የኦሮሞ ነጻነት ግንባር ሻኔ ናቸው ተብለን ነው ከመኖሪያ ቤታችን የተወሰድነው። ከመቶ ሰማንያ የመንግሥት ሥራ ኃላፊዎች ነን፣ ሌሎችም አሉ። እርጉዝ ሴቶችም አምስት ናቸው። በካምፕ ውስጥ ድብደባ አለ። የነበረው ሥርዓት ቀጥሏል። ቤተሰቦቻችን የት እንዳለን አያውቁም። ጉዳዩን አስመልክቶ የአሜሪካ ድምጽ ራዲዮ የኦሮሚያ ጸጥታና አስተዳደር ቢሮ ምክትል ኃላፊ ኮሎኔል አበበ ግረሱን አነጋግሯል። ኮሎኔል አበባ ግረሱ የረሃብ አድማ በሰንቀሌ አልተደረገም ስሉም ተናግረዋል። በኮሌጁ የረሃብ አድማ አልተደረገም፣ የታመሙ ሰዎችም ካሉ መታከም ይቻላል። ይሄው ነው። ለአሜሪካ ድምጽ ራዲዮ ጸሐይ ዳምጦ ነኝ ከአዲስ አበባ።